voice፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችው የተከበራችሁ አድማጮቻችን፣ የቅዳሜ ነሐሴ 21 2008 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂ ይታዬ ነኝ። በዓለም ዜና ዝግጅታችንን እንጀምርና የውይይት ክፍለ ጊዜ እናስከትላለን። ውይይቱ በተለያዩ የኢትዮጵያ አካባቢዎች የሚታዩትን ቀውሶች መንስኤዎች ምንነት ለመመርመርና የመፍትሄ ሀሳቦችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው። ሁለት ምሁራን ከአዲስ አበባ ዩኒቨርሲቲ አቶ አበባ ዋያሌው፣ ከዚህ ከዩናይትድ ስቴትስ የዊስካንስን ዩኒቨርሲቲ ዶክተር ዳንኤል ተፈራ ናቸው የሚወያዩት። በሁለተኛው አጋማሽ ደግሞ በሙዚቃ ቃና መዝናኛችሁ ይሆናል። ዝግጅታችንን ንጉሡ ታምሬ ይመራል። ወደ አለም ዜና እንለፍ። መልካም ምሽት። ጤና ይስጥልን። ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። አይደን ኡትኮ ፕሮግራሙን በቴክኒክ መሳሪያዎች ላይ ሆኖ ይቆጣጠራል። በአማራ ክልል የተለያዩ አካባቢዎች ዛሬ ሰላማዊ ሰልፍና ሌሎችም እንቅስቃሴዎች እንደነበሩ የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ለቪኦኤ ገልጸዋል። አቶ ሙሉጌታን ወደ ስቱዲዮ ከመግባቴ በፊት በስልክ አግኝቻቸው ነበር። ያሉትን ባጭሩ ላሰማችሁ ደንበጫ ዛሬ ህዝባዊ ትይንቱ ቀጥሏል። አማኒኤል ደንበጫ፣ ጧሪት አዴት የምትባል ከተማ አለች። ልማና ደንሳ ወረዳ አዴት ከተማ ህዝባዊ ትይንቱ እንደቀጠለ እነዚህ ከተሞች ላይ፣ በደንበጫም እንደዚህ መንግስት ሰራተኞች ሁሉ ሳይቀር ነው ተቀላቅለው ሰልፉን እያከናወኑ ያሉት። በሚገርም አይነት ሁኔታ ነው። አማራ ክልል ምዕራብ ጎጃም በተለይ ከየትኛውም በተለየ ሁኔታ ነው። ህዝቡ በቃን የሚል ስሜት ነው እያሰማ ያለው። እና በርካታ ችግሮች ናቸው እየተፈጠሩ ያለ ምን ግጭቶች ነበሩ እንዴ? በእነዚህ አካባቢዎች ደንበጫ አካባቢ ግጭት የለም። ሰሜን ጎንደር ውጥረቱ እንዳለ ሆኖ፣ በተለየ ሁኔታ ደግሞ ዳንግላ ዛሬ ውጥረቱ ቀጥሎ ነው የዋለው። የመኢአዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ ሌሎችም ዘርዘር ያሉ ሁኔታዎችን ነበር ያስረዱኝ። እሳቸው ስለተናገሯቸው እንቅስቃሴዎችና እንዲሁም በአጠቃላይ ስለ ክልሉ ጉዳይ መረጃ ለማግኘት ወደ ክልሉ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ደውዬ ነበረ፣ ጥሬ ለዛሬ አልተመለሰም። እቀጥላለሁ ጥረቴን። ለማንኛውም ክልሉ በአመዛኙ ሰላም መሆኑንና መንግስትም ከሕዝብ ለተነሱ ጥያቄዎች መፍትሔ ለመፈለግ እየሰራ መሆኑን ቃል አቀባዩ አቶ ንጉሱ ጥላሁን ሰሞኑን በሰጡኝ መግለጫዎች ተናግረዋል። በሌላ በኩል ደግሞ አዲስ አበባ በተፈጥሯም እንዲሁ በሰላሟም በኩል ምን እንደምትመስል ለመጠየቅ ወደዚያው ደውዬ ነበር። ማምሻውን ዘጋቢያችን መለስካቸው አማሃን አግኝቸዋለሁ። መስመር ላይ ነው። እንደምናመሸህ መለስካቸው። እንደምናመሸህ ሰለሞን። እግዚአብሔር ይመስገን። እስቲ ዛሬ መቼም ቅዳሜ ነው፣ ነገም መጪው እሁድ ነው። አዲስ አበባ ምን ትመስላለች? አካባቢዋን ዞር ዞር ብለህ አይታሃት እንደሆነ ልጠይቅህ ነበረ። መልካም። ዛሬ አዲስ አበባ ከትላንትና ጀምሮ ባለፉት ሶስት ቀናት ከዋለባት እና ካደረባት ዝናብ ትንሽ ረገብ ያለ ነገር ነው። ዛሬ ብራ ነው የዋለው። ባለፉት ሶስት አራት ቀናት ቢያንስ በቀን ሁለት ሶስት ጊዜ ይዘንብ ነበረ ማለት በሀያ አራት ሰዓት ማለት ነው። በተለይ ቀን ቀን ብዙ ዝናብ ይዘንባል። በዚያ ምክንያት ደግሞ በመንገድ ብትሄድ በጣም ብዙ ጎርፍታ ያለ ምክንያቱም መፋሰሻው ብዙ ጊዜ ችግር አለበት። በዚያ ምክንያት በጣም የትራፊክ ስብሰት በጣም ይታወካል ብዙ ችግር ነበረ። ይሄ ዛሬ ብዙ አይታይም። በተረፈ ደግሞ እንግዲህ ዛሬ በተለይ ሰሞኑን ደግሞ በአዲስ አበባ ቀን ቀን የምናየው የጸጥታ ኃይሎች በብዛት ይሰማራሉ። በተለይ ዛሬ እንዳየወት ከሆነ ዛውሬ ብዙ ቁጥር ያላቸው የጸጥታ ኃይሎች ይታያሉ በየመንገዱ። ምን አልተለመደም እንዲ እንደዛ አይነት ነገር ሰሞኑ በእውነት ባለፉት ሰሞኖች ይህን ያህል አልነበረም። ግን ዛሬ ለእኔ ለአይኔ ነው እንግዲህ እንደታየኝ ከሆነ ብዙ የጸጥታ ኃይሎች በየቦታው በየስፍራ ያለው ከዛ በተረፈ ግን ያለ እንቅስቃሴ አለ። ለምሳሌ የተጠራ ሰልፍ፣ የሚሆን ህዝባዊ ስብሰባ ወይም ሌሎች ነገሮች የሰማው ነገር አለ እንዴ? ዛሬም ሆነ ነገ የተጠራ ነገር የሰማሁት ነገር የለም። ምንም ነገር የለም። ዛሬም ታዲያ ይሄ ያልተለመደው የጸጥታ ጥበቃ ከምን ጋር ተያይዞ ይመስላል በእርግጠኛነት መናገር አልችልም። ግን እንግዲህ በደህንነት አካባቢ ያለ የራሳቸው የሆነ መረጃ ኖራቸውን አላውቅም እንጂ ከሌላ ጊዜ በተለየ ለእኔ እንግዲህ ለእይታዬ የተለየ ከፍተኛ ቁጥር ያለው የጸጥታ ኃይል ስምሪት በአዲስ አበባ አይቻለሁ። በጣም አመሰግናለሁ። ደህና እምሽ መለስካቸው። አመሰግናለሁ ሰለሞን። ደህና እምሽ። ተጨማሪ መረጃዎችና ዘገባዎችን መለስካቸው ሰሞኑንም ይዞልን ይመለሳል። ጋቦናውያን ዛሬ ፕሬዝደንታዊ ምርጫ አካሂደዋል። ዋና ዋና የሚባሉት ተፎካካሪዎች አሁን ስልጣን ላይ ያሉት ፕሬዚደንት አሊ ቦንጎ እና አንጋፋው ዲፕሎማት የቀድሞ የአፍሪካ ሕብረት ኮሚሽነር ዣን ፒንግ ናቸው። በማዕከላዊ ጣሊያን ውስጥ ከትናንት በስቲያ ረቡዕ ማለዳ ላይ በደረሰው ርዕደ ምድር ለጠፋው ሕይወት ሀገሪቱ ዛሬ ብሔራዊ ሀዘን ላይ ውላለች። በአደጋው የሞተው ሰው ቁጥር 290 መድረሱ ተዘግቧል። ሰሜን ኮሪያ ዓለም አቀፍ ግዴታዎቿን በከፍተኛ ሁኔታ ጥሳለች ተምዘግዛጊም ሲል ተምዘግዛጊ ሚሳይል መተኮሷን በሙሉ ድምፅ አውግዟል። የጸጥታ ጥበቃ ምክር ቤቱ ቻይናም ተቀላቅላለች። የሶሪያ መንግስት ናቸው ተብሎ የተጠረጠሩ ሄሊኮፕተሮች ዛሬ አሌፖ ላይ ጥቃት አድርሰው አስራ አምስት ሰዎች ተገድለዋል። የዩናይትድ ስቴትስ ሪፐብሊካን እንደራሴዎች ዚካ ቫይረስን በመዋጋት ትግል ውስጥ እንዲሳተፉ ፕሬዚደንት ባራክ ኦባማ ዛሬ በሳምንታዊ ንግግራቸው ጥሪ አሰምተዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ዋናው ፕሮግራም ልመልሳቸው። የዓለም ዜናዎችን አደመጥን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። የፖለቲካ አለመረጋጋት፣ ግጭቶችና ዘላቂ መፍትሔዎች፤ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ተከታታይ ውይይት ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነት የሚመረምርና ሁነኛ የመፍትሔ አማራጮችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው የሚቀርበው። የመንግስትን ስልጣን ለግል ጥቅም የማዋል ዝንባሌ ያመጣው ነው ሲል መንግስት ራሱ ያመነውን ጨምሮ የመሬት ይዞታና አጠቃቀም፣ የሰብአዊ መብቶች ከበሬታ፣ የፖለቲካ ነጻነት እጦት፣ ስር የሰደደ ድህነትና የተማከለ የሀብት ክፍፍል ያለመኖር ህዝብ ላሰማቸው ብሶቶች መንስኤ መሆናቸው እያነጋገረ ነው። የዛሬ ተወያዮች አቶ አበባ ዋያሌው በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር እንዲሁም ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ባለፈው ሳምንት በቀረቡ ዝግጅቶች እልባት ካደረገበት ይጀምረዋል ተገኝቷል የሚባለው የምጣኔ ሀብት እድገት ዙሪያ ያሉ ጥያቄዎችን ጎላ አድርገው ከሚታዩ ነባራዊ ሁኔታዎች ጋር አዛምደዋል። ዶክተር ዳንኤል አቶ አበባው እርስዎ ነው እድሉ። ቀደም ብዬ ያነሷቸውን በብዙዎች የሚጠየቁ ጥያቄዎች አሁን ከሚታየው ቀውስ ጋር ዝምድና ይኖራቸው ይሆን ወይ? የመፍትሄ አማራጭ የችግሮቹን መንስኤዎች በቅጡ መረዳት ይጠይቃልና ቀደም ብለው እርስዎ የጠቀሱት ገዥው ፓርቲ ጭምር ድክመቴ ናቸው የሚላቸው የመልካም አስተዳደር እጦት አለ። የምጣኔ ሀብት ተጠቃሚነት ምንም ይሁን ምን በአገሪቱ ያለውን ሀብት እኩል ተጠቃሚነት የማጣት ሁኔታ ተፈጥሯል የሚለው ጥያቄ አለ። የፖለቲካ ነጻነት መጥፋት፣ የሰብአዊ መብት ረገጣ፣ ስር የሰደደ ድህነት ተደጋግሞ ይነሳሉ። እነኚህስ ለተፈጠረው ችግር አቀጣጣይ ሆነው ይሆን ወይ? አቶ አበባው፣ አሁን ወደ ልቡ መጣን፣ ወደ ርዕሰ ጉዳያችን። ቅድም ያነሳቸው አሉ፣ አንደኛ የምጣኔ ሀብት፣ ሁለተኛ የእኩልነት፣ ሶስተኛ ድህነት እንግዲህ እነዚህ መሰረታዊ ጥያቄዎች ናቸው። መሰረታዊ ጥያቄዎች ናቸው የምንለው አንደኛ በምጣኔ ሀብት በኩል እኩል እድል አለን ወይ? ሁላችንም እዚህ ሀገር ብለን ስንወድ ትልቁ የብሶት መነሻ የሆነው እኩል እድል አለመሰጠታችን ነው። ለእያንዳንዱ ዜጋ ለእያንዳንዱ ኢትዮጵያዊ እኩል እድል ተሰጥቷል ወይ ሲባል፣ አልተሰጠም። ሆቴል የሚፈቀድለት ማን ነው? በአብዛኛው ለስርዓቱ ታማኝ ነው ተብሎ የትግራይ ተወላጅ የሆነ ወይም ትግርኛ ቋንቋ ተናጋሪ ነው። ይሄ እውነት ነው ብንክደውም አንችለው። መሬትስ እኩል ይሰጣል ወይ ሌላው ይቅርና የኮንዶሚኒየም ቤቶችን እንኳን ንውሰድ እስኪ እነዛ እንኳ ለእነማን ነው የሚሰጡት ሲባል በአብዛኛው ህዝቡ እኩልነትን ስላላየ ነው ሶት የተነሳበት። በንጉሰ ነገስቱ ጊዜም ቢሆን ማዳላት የተለመደ ነው። በደርግ ጊዜ ነው ትልቅ ለውጥ የታየው። ቢያንስ አንተ እንዲህ አይነት ብሔር አለ? እንዲህ አይነት ቋንቋ ተናጋሪ ነህ ተብለህ ይሄን ጥቅም አግኝ ይሄን አይባልም ነበረ። አሁን ግን ከአስራ ዘጠኝ ሰማንያ ሶስት ወዲህ የምናየው ምንድን ነው? በስልጣንም ረገድ በሀብትም ረገድ አብዛኛው እድል የሚሰጣቸው የትግራይኛ ቋንቋ ተናጋሪዎች ወይም የትግራይ ተወላጆች ስለሆኑ ይሄ ህዝቡ ዘንድ ብሶት ፈጠረ። ሲፈራ የነበረ ኦሮሞ ጠባብ ነህ፣ አማራ ትምክተኛ ነህ የሚባለው ነበረ። አሁን ይሄ የተሰ ሄድ ሰበታ ምንሄድ አዲስ አበባ ዙሪያ ሱሉልታ ምንሄድ ሰንዳታ ምንሄድ የምናውቀው ሀቅ ስለሆነ ነው። ያ ሶስት ፈጠረ ሁሉንም እንደውም አንድ አደረገው። በዘረኝነት ሳይሆን ይሄን የምናገረው አዲስ አበባ ውስጥም የተለያዩ የኢትዮጵያ ክፍሎች የምናየው ስለሆነ ነው። ወልቃይትም ላይ ያ ነው የተፈጠረው። ማንኛውም ኢትዮጵያዊ ኦጋዴንም ይሁን ሞያሌም ይሁን የትም ቦታ ሰርቶ መኖር የሚችልበት እና ንብረት ማፍራት የሚችልበት መሬት የሚችልበት ስርዓት መኖር ነበረበት። እኩልነት አለመፈጠሩ ይሄ አንድ ትልቅ ነገር ነው። በሰብአዊ መብት ብድብድለው መጀመሪያ ላይ ሁለት ነገሮች ማስተካከል ነበረባቸው። የፖለቲካውስ እሺ ይሁን፣ ጋዜጠኞችን ማሰር፣ የፖለቲካ ቃሴ የሚያደርጉ የፓርቲ አባላትን ማሰር። በወንጀል ደረጃ እንኳ ወንጀል ተፈጽሞብኝ ፍትህ የሚከለከልብኝ አገር ከሆነ እንዴት ብዬ ነው ቁጭ ብለው ነው ይሄ ነው የኢትዮጵያ ሕዝብ ሶት ሶስተኛው ድህነት ነው። ድህነትን መንግስት እዘምትበታለሁ ይላል። እዘምት ጠላቴ ድህነት ነው ይላል። ድህነትን እያስፋፋ ነው የምናየው። ድህነትን በመዋጋ ፋንታ አስፋፍቷል ሲሉ እንዴት ነው ያስፋፋው? ድህነት ላይ ቢዘምት ኑሮ ይሄን ያክል የህዝብ ሶት ባልመጣ ነበር። ቅድም ዶክተር ዳንኤል ያለው ስልሳ ብር ሽሮ ገብቷል። ከስልሳ ብር ማርፎ እስከ ዘጠና ብር ሽሮ እየተሸጠ ነው ያ እንግዲህ ያላቸው አይደለም። ስልሳ ብር አዲስ አበባ ቁጭ ብሎ ወይም ሻሸነኔ ቁጭ ብሎ ባህር ዳር ቁጭ ብሎ ሽሮ መብላት አይደለም። ይሄ ከድሀ በተሰበሰበ ገንዘብ ሀብታሞቹ ያለ አግባብ ያጋበሱት እነሱ ኪራይ ሰብሳቢ ብሏቸው ኪራይ ሰብሳቢ ምን እንደሆነ ምን አይገባኝም። አብዛኛው የኢትዮጵያ ህዝብ ገባው አይመስለኝም። ዱባይ ሾፒንግ የሚሄዱበት ነው። እዛ ድረስ ተደርሷል። ገበያ ሸመታ ማለት ነው። ሸመታ የሚኬድበት ውሎ ገብ ማለት ነው። እኛ ሀገር ግን አሁን የሀብት አለመመጣጠን አብዛኛው ድሃ ነው። ጥቂቱ መንግስት ጉያ ውስጥ ተቀምጦ ከባለስልጣናት ጋር ባለው ሽርክልዳ በመሰረተው ዝምድና ከፍተኛ ሀብት አጋብሶ ውሎ ገብ ዱባይ ሸምቶ የሚመጣ ከሆነ ይሄ ትልቅ ችግር ነው። ይሄ ነው ህዝቡን የባሰው። የመሬትን ጉዳይ ካነሳን ብዙ ብዙ ብዙ ብዙ ብለነዋል። መሬትን ትልቅ ሀብት ያደረገው መንግስት ነው። አንደኛ የፖለቲካ ሀብት ነው ያደረገው ባላገርን መሬቱን ለራሱ ቢሰጠው ከባላገር የበለጠ ስለ መሬት የሚያውቅ ነው። መንግስትም እንደ ባላገር የመሬትን ጥቅም አያውቅም። ባላገር አይሸጠውም። መሬት ይሸጥ ይለወጥ ሲባል እንደው ስለቸገረው ባላገር ይሸጠዋል ማለት አይደለም። ህጉ ስላለ መሬት መሸጥና መለወጥም አልተከለከለም። በነገራችን ከተማ ቦታ ሲገዛ መሬቱ ነው እንጂ እላዩ ላይ ያለው ቤት አይደለም የሚያወጣው። ህግ ስላወጣ መንግስት መሬት የህዝብ ነው የመንግስት ነው ስላለ አልተከለከለም። ችግሩ ምንድን ነው? መሬትን ለባለቤቱ ሰጥቶ እንደፈለገ ያደርገው። አይ ችጋር ተፈጥሮ፣ ድህነት ተፈጥሮ፣ ረሀብ ተፈጥሮ። መሬት እንዳይሸጥ ደግሞ በብዙ አዋጆች መከላከል ይቻላል። እንደዚህ አይነት ነገሮች ይሄኛውን እንደውም ከዚህ በፊት መሬት መጀመሪያ ላይ የአርሶአደሩን ልማት አርሶደሩ እንዲበለጽግ ግብርና እንዲሻሻል ማድረግ ነበረበት። ሀያ አምስት አመት ግብርናው ሊሻሻል አልቻለም። ግብርና ተተውና ደግሞ አሁን ወደ ምን ተመጣ ስንል ደግሞ የለም ቅድም ዶክተር ዳንኤል ብለውታል። የኢንዱስትሪ መንደር እናቋቁማለን። ከምኑ ተነስተን ነው? ኮርጁም ይባላል ትልቅ አሳፋሪ ነገር ነው። አሁን ኮርጅ ኮርጃችሁ ቴክኖሎጂን አምጡ፣ ምን በሉ፣ ምን በሉ፣ ምን በሉ። ይሄ ትልቅ ስህተት ነው። ዜጋንም አዲስ ትውልድንም ህልግና ማስተማር ነው። ይሄ መሆን የነበረበት ለአርሶ አደሩ መሬት መስጠት፣ አርሶ አደሩ ሀብት ሲያፈራ ደግሞ መሬት እየገዛ ይሄዳል። የግብርና ግባቶችን ይጨምራል። ታክተር ይገዛል። የተሻሻለንትን ይዳዳል መጀመሪያ እንትገዝ የግብርናው ድህነትን የምንከላከለው መጀመሪያ ላይ ለአርሶ አደር መሬት ተፈቅዶ ሀብት ያፈራ አርሶ አደር መሬቱን እየጨመረ ወደ ኮመርሻል አግሪካልቸር ስንሄድ ነው። ይህን ከዚህ በፊትም አዲስ ነገር በሚባል መጽሔት ጽፌው ብዙ ነገር አንስቶብኝ ነበረ። አርሶ አደሩ ሚሊየነር፣ ቴክኖሎጂ ሞፈር እና ቀንበር። ሚሊየነር አርሶ አደር ካለ እንዴት ነው አሁንም በሬም ያርስበት ነው? መሬት ስለማይለወጥ ስለማይሸጥ አይደለም? እንዴት እኔ አራት ሄክታር መሬት ይዤ አርሶ አደር ከሆንኩኝ አስር ሚሊዮን ብር ይዤ የት ነው የሚሄደው መሬት ስለማይሸጥ አልገዛም ማልገዛ ከሆነ ደግሞ አስሩ ሚሊዮን ብር ሆቴል ገነባበታለሁ ወይም ወይንም አይሱዙ እገዛበታለሁ። ይሄ ነው እንግዲህ ክስረት ነው። ይሄ ትልቅ ነገር፣ የመሬትን ጉዳይ ካነሳን ማለት ነው። እነዚህ ነባራዊ ሁኔታዎችን በደንብ አድርጎ መንግስትም የሚመለከታቸው አይመስለኝ። የክስረት ክስረት ደግሞ ምን ነው፣ የራሳቸው የግብርና ፖሊሲ አርሶአደሩ በትንሽ ይዞታ እንግዲህ፣ አራት ሄክታር የሚሆን አምስት ሄክታር የሚሆን ከፍተኛ ምርት ያመርታል በገበያ ላይ ከፍተኛ ዋጋ ያላቸው የገበያ ትስስር ይፈጸምለታል። ይሄ ሁሉ ከተደረገ በኋላ አርሶ አደሩ ካፒታል ሲይዝ፣ ገንዘብ ሲይዝ የቴክኖሎጂ ትራንስፎርሜሽን ያመጣል ብለው ነው ያስቀመጡ። የቴክኖሎጂ ትራንስፎርሜሽን ማምጣት ማለት ከሞፈር እና ከቀንበር ከበሬ ወጦ ትራክተር መግዛት ነበረ። ትራክተር አልገዛላቸው ሆቴል ገነባ ብለው ግን ሜዳሊያ ይሰጡ ነበር፣ ሌላም ነገር ይሰጡ ነበር፣ ይሸልሙ ነበር። ይሄ አለመረዳት የራስን ኪሳራ እንኳ በደንብ አድርጎ አለመወራረድ ይመስለኛል። እና ትልቁ ነገር የሀብት ክፍፍል እዚህ ሀገር የለም፣ የተማከለ ክፍፍል የለም ነው የሚሉት። በሀብት ክፍፍሉ ላይ በሀብት ክፍፍል ላይ አንደኛ ለስርዓቱ ተገዥ የሆኑ የስርዓቱ ቁንጮ ነኝ ብሎ የሚያስበው ካድሬ ግን እየፈነጨ ሀብት ለሱ ይሰጣል፣ ትልቅ ዕድልም ይሰጣል፣ በመሬትም በገንዘብም በባት ቅድል እነዚህ የታወቀ ነው። ይሄን ስል ግን የትግራይን አካባቢ ህዝብ መልካት ትግራይ ትልቅ ህዝብ እገጠር ያለ ሁለተኛ ደግሞ ከነዛ ጋር የተለጠፉ ባለስልጣናትና ባለሀብቶች ከየትኛውም የኢትዮጵያ ቋንቋ ተናጋሪ ይሁን ብሄር ቅድሚያ ይሰጣቸዋል። እኩልነት የለም። መልካም፣ በርከት ያሉ ጭብጦች ናቸው የተነሱት ገዢው ፓርቲ ጭምር ድክመቴ ናቸው የሚላቸውን ጨምሮ በተደጋጋሚ በነቀፌታ የሚቀርቡና ዛሬ ለሚታየውም ተቃውሞ የሕዝብ ብሶት መንስኤ ሆነዋል የሚባሉትን እንመርምር ለሚለው ጥያቄ ነው። በዝርዝር በየበኩላችሁ ያያችሁት። እነኚህን ከሞላ ጎደል ለችግሮቹ መንስኤ ናቸው የተባሉ ጉዳዮችን ከግምት አስገብቶ ዛሬ በተጨባጭ የሚታየውን ምናልባትም መንግስት በወጉ መመለስ ያልቻላቸው ጥያቄዎች እዚህም እዚያም ተቀጣጣይ ሌሎች ግጭቶችን እየቀሰቀሱ ባሉበት ምን አይነት መላዎች ምን አይነት ዘዴዎች መበጀት አለባቸው? ቀጣዩስ አቅጣጫ ምን ይመስላል? ወዲያውኑ የሚሰጡ አማራጭ መፍትሄዎችን ጨምሮ ዘለቄታ ያላቸው መፍትሄዎች፣ ህዝቡ እድል አጥቷል፣ ለብሶትም አብቅተውታል የሚባሉትን ችግሮች ከመሰረቱ ለመቅረፍ ምን አይነት ሁኔታዎች በተጨባጭ ይታያችኋል? ዶክተር ዳንኤል እርስዎን ላስቀድም። እሺ አመሰግናለሁ። አንዳንድ ጊዜ በደንብ አልተሰማኝም። አቸው አበባዊ ያሉት የሆነው ነው ስለ መንግስትና መሬት እንዲሁም ስለ ገበሬው የተናገሩት ብዙ ነገር ጠቃሚ ነው። አንድ ቦታ ላይ ግን ከመንግስት ይልቅ ገበሬው የመሬትን ጥቅም ያቃል ያሉ ይመስለኛል። እዛ ላይ አስተያየት መስጠት ይፈልጋል። መልካም መንግስት በጣም አድርጎ ነው የሚያውቀው፣ የመሬትን ጥቅም ዋና ገቢው መሬት ነው። ስለዚህ ነው ከህዝብ ጋር የሚፋለመው የተፋፋመ ግጭት የሚያደርገው። የወልቃይት ጠገዴ ህዝብ የጠየቀው ጥያቄ መላው የኢትዮጵያን ህዝብ የሚወክል ጥያቄ ነው። አብረን መስራት አብረን መኖር እየመጥንነን በዘርም አንከፋፈልም። መሬት የራሳችን መሆን አለበት ማረስ አለብን ነው የሚለው። መንግስት ደግሞ የለም እኔ አከራያለሁ። ደግሞ በደቡብን በኩል ላሉ የሲዳማና የኦሮሞ ክፍለ ሀገሮች ሹማምንቶች አሉ የሚያከራዩ። እኛም ደግሞ ሄደን አከራይትን ኢንቨስተር ወይም ደግሞ እነዚህ ስራ ፈጣሪዎችን እንጠብቃለን በሚል ነው። ለምሳሌ ኦሮሞ ክፍለ ሀገሮች ውስጥ በመጀመሪያ ጊዜ የተጀመረው ግጭት የለም በውስጥ በሚያስተዳድሩ በሚያከራዩና መንግስት ደግሞ ራሱ እየሄደ አከራያለሁ በሚል ነው። ስለዚህ ይሄንን ትኩረት መመልከት አለብን። የመሬት ጥያቄ ዋነኛ ጥያቄ ነውም ለማለት ፈልጋሉ መሬት ዶክተር ዳንኤል እዚህ ጋር ላቋርጦትና እንዴ፣ ይሰማል ይሰማዎታል? ዶክተር ዳንኤል አዎ፣ እሰማለሁ። እሺ መንግስት የመሬት ጥቅምን እንደሚያቃቃለሁ ኔም ግን ከአርሶ አደሩ በላይ እኔ አቅልሃለሁ መሬት እንዴት እንደሚጠቀም አለም። መሬትንማ ዋና የፖለቲካ ሀብት አድርጎታል። መ አመሰግናለሁ። ሀገርን ለማሳደግ ባለቤትነት ይዞታ ገበሬው ነበር መሆን ያለበት መንግስት ራሱ ፍላጎት ማስፈጸሚያ አውሎታል የሚለው ተመሳሳይ ሀሳብ ይመስለኛል። አመሰግናለሁ። ሌላ ልጨምር የምፈልገው ህገ መንግስቱ ራሱ እዚህ ላይ ነው፣ ቅድም ስናገር አሻሚና የመሬት ክፍፍል ህገ መንግስት ነው በሰሜን አማጽያንና ከሲዳማና በሲዳማና ከኦሮማ ሀገሮች የተውጣጡ ነፃ አውጪ ግንባሮች ቅድም አንደኛውንም ጠቅሰዋላቸ አበባው የመሬት ክፍፍል ህገ መንግስት ነው እና መጠንቀቅ አለብን። ህገ መንግስቱ ለህዝብ የተጻፈ እንዳልሆነ ማወቅ አለብን። በመሬት ላይ ነው ያተኮረው፣ መሬትን ነው የሚያከፋፍለው፣ መሬትን ነው የሚያከራየው፣ በመሬት ነው ጥቅሙም። ወደኋላ ቀር ኢኮኖሚ ነው በንግድ ላይ የተመሰረተ በህዝብ ነጻነት ላይ የተመሰረተ ኢኮኖሚ አይደለም። ስለዚህ ነው ጠቅላላ በአጠቃላይ እየተቃወምኩ ወደ አቶ አሉላ ጥያቄ እንሂድ። ምንድን ነው መደረግ ያለበት ላልከው ጥያቄ የጎንደር ህዝብ ያነሳው፣ የጎጃም ህዝብ ያነሳው፣ የተቀሩትም ክፍሎች ያነሱ ጥያቄ የፖሊሲ ጥያቄ አይደለም። ፖሊሲ አመራር የአመራር ጥያቄ አይደለም። የፍልስፍና ጥያቄ ነው። ሁለቱ የተለያዩ ናቸው። ምንድን ነው የሀገራችን ፍልስፍና ሀገራችን የምትመራበት ምንድን ነው? ይሄ ነው ጥያቄያቸው። እዚህ ጥያቄ ላይ መልስ ሰጥተዋል። አንድ ሀገር፣ አንድ ህዝብ፣ አንድ ኢኮኖሚ አብሮ ወደፊት የሚሄድ ይሄን ነው ያሉት። ስለዚህ አሁን መንግስት የሚያራምደውን ፍልስፍና ይጻረራል። በዘር ላይ የተመሰረተ አንፈልግም ይላል። በጽሁፍ ያወጡት ይዘውት ተሸክመው የወጡት ጽሁፍ ያስረዳል። ቀላል እንቅስቃሴም አይደለም የተለየ ነው ይሄ እንቅስቃሴ። በእውነቱ የፖለቲካ ድርጅቶች ብዙ ጊዜ ዳር ዳሩን የሚሉትን ዋና ጉዳይ ፍልስፍና ጉዳይ የጎንደር ህዝብ የጎጃም ህዝብ የወሎ አሁንም ህዝብ በግልጽ ተናግሯል። ወጣቱ ነው ተናግሯል በግልጽ የሚፈልገው እና የፍልስፍና ነው ውይይቱ። የፍልስፍና ነው መሆን ያለው የፖሊሲ ጨረሻ አንድ ነገር ለመናገር የአሁኑ መንግስት ምንድን ነው ያለው ሲገባ አንዳንድ ተቃውሞ አዲስ አበባ ውስጥ ይገጥማቸው ተቃውሞ ምንድን ነው? አንከፋፈልም ይለኛል። ፕሮፌሰር መስፍን ለማርያም ነው ቀድሞ ጠቅላይ ሚኒስትር እና ሌሎችም ሆነው ሲነጋገሩ አንድ ቪዲዮ አይቻል። በዘር አይደለም እንከፋ አማራ የሚባልም ዘር የለም ተጋብቷል። እንደዚህ ብሎ ፕሮፌሰር መስፍን ሲናገር አስታውሳለሁ። በመጨረሻ መንግስት ምንድን ነው ያለው እኛ አሸንፈናል፣ አሸንፈን አዲስ አበባ ገባ ነው በምንፈልገው እንስፍና በምንፈልገው ሁኔታ እንመራለን ነው ይሄ ነው። ይህንን መዘንጋት የለም። ስለዚህ ስለ ፖሊሲ መነጋገር በእውነቱ ጠቃሚ አይደለም አሁን። እና ይሄ ፍልስፍና እየጠራ ሲሄድ ብዙ ህዝብ እያስተባበረ ሲሄድ ኢትዮጵያ ነጻ ትሆናለች፣ ኢትዮጵያ ዲሞክራሲያዊ ትሆናለች። ይሄ ምንም ጥያቄ ለው። በጣም ማወቅ ያለብን ነገር አለ የፖሊሲ ማሻሻያዎች የሚጠይቅ ችግር አይደለም። መሰረታዊ የፍልስፍና የአንድ ህዝብ የአንድ ሀገር ፍልስፍና ጥያቄ ነው። ሀገራችን የምትመራበት ምንድን ነው የሚለውን በግልጽ ተቃውሞ ይዘው የወጡት ወገኖች አንጸባርቀዋል ብለዋል ዶክተር ዳንኤል። እንዴት ነው እነኚህ ጥያቄዎች የሚመለሱት? አሁን ያሏቸውን መሰረታዊ ጥያቄዎች ለመመለስ ቀደም ብሎ ከተጠቀሱት ችግሮችም ጋር በእርግጥ የተያያዙ ከሆነና ህዝብ የሚጠይቃቸው ከሆኑ እንዴት ነው የሚመለሱት? ምንድን ነው የሚቀጥለው እርምጃ? በጣም ጥሩ ጥያቄ፣ በእውነቱ አመሰግናለሁ። ለምን ብትለኝ መካከለኛው ዩሮፕ ኮሚኒስትን ተቃውሞ ሲነሳ ህዝቡ እንዴት ነው የቀየረው? ይህ በጣም ያስፈልጋል ታሪካዊ ምሳሌ ነው። ህዝቡ በብዛት አንድ አይነት አላማ ይዞ ተነሳ። ምንድን ነው ያሉት? ከእንግዲህ በኋላ በአንድ ፓርቲ፣ በአንድ ሰው መገዛት አንፈልግም አሉ። በቃ ይሄን ነው የጠየቁት። ይህ ታላቅ ዲሞክራሲያዊ ጥያቄ ነው። አሁን በወልቃይ ጠገዴ የመጣው ምንድን ነው? በአንድ ፓርቲ አንገዛም እኮ ነው የሚለው። ኢትዮጵያውያንን፣ ጎንደሬንን፣ አማራንን፣ ጎጃሜንን ግን የምንፈልገው አንድ ሀገር፣ አንድ ህዝብ፣ አንድ አስተዳደር፣ ዲሞክራሲ፣ ህዝብን ያከበረ በህዝብ መሰረተ አስተዳደር እኮ ነው የሚሉት። ይሄን ነው እኮ ያነሱት። በእውነቱ በጣም ጥልቅ ጥያቄ ነው። ይሄ ሊያስተባብር ይችላል፣ በደቡብ ኢትዮጵያ ያሉትን ክፍለ ሀገሮች ጭምር። በዛን አንከፋፈልም ነው። ጎንደሬ ጎንደሬ ነው አላሉ። የትግሬ ነው የአማራ ነው፣ እንደዛ እኮ ነው የሚሉት። ቋንቋዎቹ ሁሉ የኛ ናቸው እኮ ነው የሚሉት። ቀላል የህዝብ ጥያቄ አይደለም ይሄ። በፖለቲከኞቹ እንኳን ያልተነሳ ነው፣ ከበር ያለበት ጥያቄ ነው። ይሄ እየዳበረ በሰላማዊ መንገድ መቸኮላ አስፈልግ እየዳበረ በሚሄድበት ጊዜ ኢትዮጵያ ነጻ ትሆናለች። ኢትዮጵያ ዲሞክራሲያዊ ትሆናለች። ኢትዮጵያ ህዝብ በአንድነት ይነሳል። ያን ጊዜ አንድ አንድ ህዝብ ይሆናል። ዲሞክራሲ ማለት ይሄ ነው። መልካም ነኛ። ዘለቄታ ያለው መፍትሄ የማምጣቱ ጥያቄ ተከታታይ ነጥቦችንም እንድናነሳ ይጋብዛል። ከዚህ የሚከተሉ ሌሎች ውይይቶች እንደሚኖሩን ተስፋ አድርጋለሁ። ከሰዓት አንጻር ግን ባጭር ባጭሩ ማድረግ ስላለብን አቶ አበባው አያሌው እርሶስ፣ የሚቀጥለው መንገድ የሚቀጥለው አቅጣጫ ምን መሆን አለበት? እንዴትስ ወደሚፈለገው ቦታ መድረስ ይቻላል? ቀደም ብሎ ለዘረዘሯቸው ችግሮችስ ተጨባጩ መፍትሄ ምንድን ነው ይላሉ? ትልቁ መነሻ ዶክተር ዳንኤል ያሉት አንድ ብዝሃ ፓርቲ መሰረታለሁ ያለች ሀገር ዞራ ዞራ ወደ አንድ ፓርቲ ስትመለስ ትልቅ ችግር ይመጣል። የብዝሃ ፓርቲ ስርዓትን ማራመድ አቃተው፣ መንግስት። ስለዚህ ይሄን መጀመሪያ ማሰብ ያለበት መፍታት ያለበት ራሱ መንግስት። ምክንያቱም መቶ ፐርሰንት አሸንፌ የህዝብን ታማኝነት አግኝቻለሁ ባለ ሁለት ዓመት ሳይሞላ ነው ይሄ የተፈጠረው። አንዲያ ነው። ሁለተኛ ወልቃይትን እንደ መነሻ እንውሰደው እንጂ ይሄ የኢትዮጵያ ህዝብ ጥያቄ ነው። የኦሮሞው፣ የወላይታውም፣ የሶማሌውም፣ የጋምቤላውም የሁሉም ጥያቄ ነው። ያም ደግሞ ምንድን ነው በስርዓቱ መሰረት አልተተዳደርንም። ህገ መንግስቱ አላስተዳደረንም። ህገ መንግስቱን መንግስት አላከበረውም። ዜጋው ህገ መንግስቱን ሲጥስ የሚታሰር የሚቀጣ ከሆነ መንግስት ደግሞ ህገ መንግስቱን ሲጥስ ማይነካ ማይከሰስ ከሆነ ይሄ ችግር ነው መንግስትን ልጓም የሚያበጅለት ምን አለ ምን ምን አይነት ተቋም አለ እዚህ ሀገር ውስጥ ምንም አይነት ተቋም የለም የመንግስትን ሀይባይ ማለት ነው ስለዚህ ያለ ነው በምንድን ነው ሙሉ በሙሉ ስልጣን ይዞ እንደፈለገ ፈራጭ ቆራጭ የሆነ መንግስት ስር ነው ያለ ነው እስከሆነ ድረስ የመጀመሪያ ትልቁ የፖለቲካ የተቃዋሚ ፖለቲካ ፓርቲዎችን መፈናፈኛ ካሳጣ፣ መገናኛ ብዙሀንን መፈናፈኛ ካሳጣ፣ ህዝቡን መፈናፈኛ ካሳጣ እንዴት ነው ሊሆን የሚችለው ምርጫው? ወይ ህዝብ ያመጣል ወይ መንግስት መጀመሪያ ላይ እነዚህን ነጻነቶች ይለቃል። አሁን እኔ መላ ብዬ መወስነው መጀመሪያ ላይ የፖለቲካ ፓርቲዎች እንዲንቀሳቀሱ እነሱም ደግሞ ህዝብን አክብረው ይሄ ከ እንደፊት ከነበረው ዝም ብሎ እንደው ከቁርሾ እየተነሳ ከምን እየተነሳ ብሶት የያዘው ሳይሆን ለህዝብ ብሎ የሚነሳ የፖለቲካ ፓርቲ መሪ ያስፈልጋል እና ነጻነትን መልቀቅ ነው አንድ መላ ብለን የምንወስደው። ሁለተኛ ደግሞ ህዝብን ማወያየት አለበት። ምናልባት እኔ እንደምሰማው ከሆነ መንግስት ትልቅ ሪፎርም አደርጋለሁ እያለ ነው ይባላል። የተሀድሶ ለውጥ አደርጋለሁ የተሀድሶ ለውጥ አደርጋለሁ ያለፈውን አስራ አምስት ዓመት ገምግሜ እያለ ነው። የተሀድሶ ለውጥ ሲያደርግ ግን ራሱ መንግስት አስቦ ይሄን አስቤ ያለው ይሄን ላደርግ ነው የሚል አይደለም መሆን ያለበት። የተሀድሶ ለውጡ ህዝብን ያወያየ ያመካከረ፣ የህዝብን ፍላጎት ግምት ውስጥ የወሰደ የህዝብን ጥቅም፣ የህዝብን ማንነት፣ የህዝብን ጥያቄ ግንዛቤ ውስጥ የወሰደ መሆን አለበት እንጂ መሆን የለበትም። ይሄ አንድ ነው። ሶስተኛው አማራጭ ህገ መንግስቱ መከለስ አለበት ያለምንም ጥርጥር። ህገ መንግስቱ አንደኛ ሁሉም ህዝብ የተቀበለው አይደለም። ቅድም ዶክተር ዳንኤል ያሉት ትክክል ናቸው። ህገ መንግስቱ መብት ምን ከመስጠት ባሻገር ህገ መንግስቱ የዚህ ሁሉ ችግር ምንጭ ነው። መሬት ነው ያከፋፈልን። መሬቱን ደግሞ አማራ ክልል ተብሎ የተከለለውን አማራ ጠፍጥፎ አልሰራውም። የኦሮሚያን መሬት አሁን የተከለለውን ኦሮሞ ጠፍጥፎ አልሰራውም። ትግራይ ተብሎ የተከለለውንም ትግራይ የትግሬ ህዝብ የሰራው አይደለም። ይሄ ድሮም ስንጋባበት ስንዋረስበት ስንዋጋለት ነጻነቱን ስንጠብቅ መሬቱን አናስነካም ብለው የኖርነው መሬት ነው። ይሄ እስከሆነ ድረስ ደግሞ የክልሎች አከላለም የግድ መለያየት አለበት። ደቡብ እንደዛ ተብሎ ተከልሏል። ሱማሌ እንደዚህ ተብሎ ተከልሏል። አሁን መሆን ያለበት የህዝብን ጥያቄ አንተ ኦሮሞና፣ አንተ ትግሬና፣ አንተ የዚህ ቋንቋ ተናጋሪና፣ አንተ የዚህ ዘር ነህ ሳይባል የህዝብን ጥቅም ሊያስከብር በሚችል መንገድ ሕገ መንግስቱ መከለስ አለበት። የፌዴራል ስርዓቱን መከለስ አለበት። የዚህ መንግስት መጥፊያው የእኛም ደግሞ የሚመጣው ትውልድ አሁን ያለ ነው እንጂ መጥፎ አደጋ የሚሆነው ራሱ ሕገ መንግስቱ ነው። ሕገ መንግስቱን በሚገባ ህዝብን አነጋግሮ መከለስ አለበት። ሕገ መንግስቱን ለመከለስ ደግሞ የመጀመሪያው ነገር የፖለቲካ ፓርቲዎችን ነፃነት መፍቀድ ነው። እነዛ ሳይፈቀድላቸው የፖለቲካ ፓርቲዎችም ደግሞ እንደገና ጥሩ አላማ ይዘው ህዝብን ለማገልገል ተነስተው እዛ ውስጥ ተሳትፈው የህዝብ ጥያቄም ከሁለት ወገንም ይሁን ከሶስት ወገን ከማንኛውም የኦሮሞ ፓርቲም ይኑር፣ የአማራ ፓርቲም ይኑር፣ ኢትዮጵያዊ የሆነ ፓርቲም ይኑር፣ ያንን ሁሉ ተነጋግሮ ነው እንጂ ዝም ብሎ የተሀድሶ እንቅስቃሴ ማድረግ አገሪቱን አያተፋትም። አሁን ጎንደር ወልቃይት ላይ የምናየው ብሶት ሌላም ቦታ ነገ ይፈነዳል። ጎንደር ትልቅ የሆነበት ምክንያት አገሩ ትልቅ ነው። ኦሮሞ ኦሮሞንም ያውቀዋል፣ ትግራይንም ያውቀዋል ሁሉም ብሄር የነበረበት ቦታ ነው። እንኳንስ ኦሮሞ እንኳንስ ትግሬ ቅርና ሌላው ስልምና ያን ያክል ብዙ ባልተወደደበት ህንድም ይሁን አርመንም ይሁን ነግዶም አርሶም የሚበላበት የነበረ አገር ትልቅ ስለሆነ ነው። አሁን ጎንደር ያንን ትልቅ ጥያቄ ይዞ የተነሳው በነገሩ ሀገሩ የሚከበር ነው። ትልቅም ደግሞ ስነ ምግባር ያለው ትልቅ ስነልቦና ያለው ህዝብ ስለሆነ ነው። ያ ስለሆነ ነው እንጂ የወልቃየት ጉዳይ እንደዚህ ዝም ብለን ከሌላው የኢትዮጵያ ለይተን የምናየው አይደለም። ጋምቤላ ላይ የምናየው ተመሳሳይ ጥያቄ ነው። ነገም ደግሞ ያ ችግር ቤንሻንጉል ላይ፣ አላማጣ ወይም ራያ ላይ ሊፈጠር ይችላል። የትም ቦታ ሊፈጠር ይችላል። እዚህ ጋር ልቋጨው አሉና፣ መልካም ብዙ ያነጋግራል። አቶ አበባ አያሌው፣ በአዲስ አበባ ዩኒቨርሲቲ የታሪክ መምህር፣ ዶክተር ዳንኤል ተፈራ፣ በዚህ በዩናይት ስቴትስ በዊስካንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህር፣ በተለያዩ የኢትዮጵያ ክፍሎች ለሚታዩት ቀውሶች መንስኤ የሆኑ የሕዝብ ብሶትና ጥያቄዎች ምንነት ግምገማና እንዲሁም ተጨባጭ መፍትሄ አማራጮችን ለመፈንጠቅ በተካሄደው ውይይት ለተሳትፏችሁ ለጊዜያቸው አመሰግናለሁ። ንግግሩ ውይይቱ ይቀጥላል። በዚህ ሰዓት የእናንተን ውይይት የሚከታተሉ አድማጮችም በያሉበት እንደሚነጋገሩበት ሀሳባቸውንም እንዲያቀብሉን ጋብዛለን። መልሰን እንደምናገኛችሁ ተስፋ አድርጋለሁ። ለአሁኑ ግን እግዜር ይስጥልኝ፣ እግዜር ይስጥልኝ፣ አብሮ ይስጥልን። አሉላ ከበደንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። ነገ እሁድ፣ በነገራችን ላይ የራዲዮ መጽሔት ተረኛ ነው። እንድታደምጡ ከወዲሁ እንጋብዛለን። አሁን ወደ መዝናኛ ሙዚቃ ይሆናል የምናልፈው የሙዚቃ ቃና እንደምናመሻችሁ እንደምሰነበታችሁ፣ የተከበራችሁና የተወደዳችሁ የቅዳሜ ምሽት የሙዚቃ ቃና አድማጮች፣ በየሳምንቱ ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ለእናንተ ለአድማጮች የሚደርሰውን ምርጥ ምርጥ ሙዚቃ ለማስደመጥ ጽዮን ግርማ ስቱዲዮ እገኛለሁ። እስከ ፕሮግራሙ ማብቂያ አብሬያችሁ አመሻለሁ። አብራችሁ አምሹ። ዛሬ የሬጌ ምሽት ነው። በሬጌ ስልት የተዘፈኑ ሙዚቃዎችን መራርጬ አስደምጣችኋለሁ። በመግቢያ ላይ የሰማችሁት ዘፈን ኒውዮርክ ተወልዶ ያደገው ባለ ብዙ ዘርፍ ተሸላሚው ታሩስ ራይሊ ዜማ ነው። ሺዝ ሮያል ይለናል። Natural beauty you know. yeah. no, I've never been someone shy until I seen your eyes. Still, I had to try. Yeah. Oh, yes. Let me get my words right and then approach you. When I'll treat you like a man is supposed to, you'll never have to cry. No. I know everyone can relate To when they find a special someone And she's royal, yeah, so royal And I want her in my life I never know anyone so one of a kind No, the way she moves to our own. She has the qualities of a queen. She's a queen. Ooh, ooh. What a natural beauty. No need to no make to be a cutie. She's a queen. She's a queen. And when they ask what a good woman's made of, she's not afraid and ashamed of who she is. She's right. Yeah, so royal, and I need her in my life. I never knew anyone so one of a kind until the night that I seen her rise. My queen, Ooh, B &B. so sweet. See in her eyes, D &D the way she smiles. D &D. Hey, yes I and I, I know the king and queen crown I'm time. So i never leave your side. Just stick with me through the trial times. Oh, and she says she no mine. Alright, I know good man is hard to find. She can't about that giant line. That's why she has no ties at this time. Yeah, I know many, men are trying. But she needs to be more than wind and dine. Because she's royal. Yeah, so Ryan ሬጌ ሲነሳ ሁሌም ቢሆን ቦብ ማሊን ሳያነሱ ማለፍ አይቻልም። ና እኔም በዛሬው የምሽቱ ፕሮግራም የቦብን ስራዎች በየመሃሉ ጣል እያደረግኩ ጋብዛችኋለሁ። ጃሚንግ ተወዳጅ የቦብ ስራ ነው። JAMA yeah, In Mount Zion, it rules all creation Here, yeah, We're jamming, fuck you, our war. We're jamming, fuck you, see. I wanna jam it with you. We're jamming. ታካን ዛዮን የጊኒ ተወላጅ ነው። ዘፈኖቹ በእኩልነት ላይ ያጠነጠኑ ናቸው። ሂት ማይ ሶል የተሰኘውን ዜማን የመረጥኩት ኢታና ጃማይካዊት አርቲስት ናት። ኢታና ማለት ኃያል ማለት ነው። ከጃማይካ ወደ ፍሎሪዳ ተሰዳ የአርኤንድቢ የሙዚቃ ስልት ትጫወት የነበረችው ኢታና እንደ አውሮፓውያን አቆጣጠር በ2012 ወደ ጃማይካ ተመልሳ በሬጌ ስልት መጫወት ቀጥላለች። እኔም ያዘጋጀሁት ዜማ ሬጌ ይሰኛል። ሬጌ በኢታና Never seen your rock so now it's time to play. You move me like the wind blows, as night becomes a day. የሙዚቃ ቃና ከአሜሪካ ድምፅ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ጽዮን ግርማ ሙዚቃዎቹ መራርጬ ከናንተ ጋር አለሁ። ዛሬ የሬጌ ቀን ነው። ሬጌ ሙዚቃ የትግልና የተቃውሞ ሀሳብን ለመግለጽ እንደተጀመረ ይነገራል። በዚህ ስልት ትግልን፣ ነፃነትን፣ ተቃውሞን በማንፀባረቅ የሚታወቀው ደግሞ ቦ ማርሊ ነው። ኖ ውመን ኖ ክራይ ይለናል በቀጣዩ ሙዚቃ ጃኒ ወይም በመድረክ ስሟ ጃ ናይን ሌላዋ ጃማይካዊት የሬጌ ስልት አቀንቃኝ ናት። ፊሊንግ አይሬ ትለናለች። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ የዛሬ ምርጥ የሬጌ ሙዚቃ ምርጫዎችን በዚሁ ላብቃ። ሳምንት በሌሎች ምርጫዎች ጠብቃችኋለሁ። ለዛሬ ግን በቦብ ማርሊ ዜማ ልሰናበታችሁ። ዋን ላቭ ከተወዳጅ ዜማዎቹ አንዱ ነው። አብሬያችሁ ያመሸውት ጽዮን ግርማ ነኝ። በእኔ በኩል ደናደሩ። ቦብ በዋን ላቭ አብራችሁ ይቆያል you know ቢሆንም ለሙዚቃ ግብዣ አላመስግንና የማጠቃለያ ዜና አላሰማችሁ። ጋቦናውያን ዛሬ ፕሬዚደንታዊ ምርጫ አካሄደዋል። ዋና ዋና የሚባሉት ተፎካካሪዎች አሁን ስልጣን ላይ ያሉት ፕሬዚደንት አሊ ቦንጎና አንጋፋው ዲፕሎማት ዣን ፒንግ ናቸው። የቦንጎ ቤተሰቦች ሀገሪቱን ላለፉት 50 ዓመታት እየተቀባበሉ መርተዋል። አሁን ግን አሉ ቦንጎ አሊ ቦንጎ በአሁኑ ምርጫም አሸንፈው ወደ ቤተ መንግስቱ ከተመለሱ በቅርቡ ተደርገው የነበሩት የሀገሪቱን ምጣኔ ሀብት ክፍፍል አለመመጣጠን የሚያማርሩ ሰልፎች ጎዳናዎች ላይ ይቀጥላሉ ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር ሆነው ያገለገሉት ዣን ፒንግ ለመራጮች አሳስበዋል። ምርጫችሁ በሞትና በሕይወት መካከል ነው እርሱን ከመረጣችሁ ሞት መረጣችሁ ማለት ነው፣ እኔን ከመረጣችሁ ህይወት መረጣችሁ ማለት ነው ብለዋል ፒንግ በቀስቀሳቸው። በሌላ በኩል ደግሞ በፒንግ የሚመራውን ቡድን የቀድሞውን የጥቅመኞች ስርዓት ለመመለስ የሚፈልግ የጠንቋዮች ስብስብ ነው ሲሉ አሊ ቦንጎ ፒንግ ላይ ውረፋ ውርደውባቸዋል። የምርጫው ውጤት ሰሞኑን እንደሚገለጽ ተነግሯል። የተባበሩት መንግስታት ድርጅት በጦርነት ለተወጠረችው የሶሪያዊቱ ከተማ አሌፖ ነዋሪዎች ሰብዓዊ እርዳታ ለማድረስ የሚያስችል አጣዳፊ ምላሽ እቅድ ማውጣቱን የድርጅቱ የሶሪያ ልዑክ ስቴፈን ደሚስቱራ ዛሬ አስታውቀዋል። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ እሁድ በተለመደው በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂታዬ ነኝ። ዝግጅታችንን የመራው ንጉሡ ታምሬ ነው። በሰላም ደሩ።